ኢትዮጵያውያን ማላዊ ዋና ከተማ ሌሎንግ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው ይገኛሉ። ኢትዮጵያውያኑ ለእስራት የተዳረጉት ስራ ፍለጋ በሚል በማላዊ በኩል ወደ ደቡብ አፍሪካ ለመሻገር ሲሞክሩ ከሕግ ውጪ ድንበር ለመሻገር ሞክሯቸዋል ተብለው መሆኑም ታውቋል። እስረኞቹ አሁን የሚገኙበት ሁኔታ ምን ይመስላል? የኢትዮጵያ መንግስት ዜጎቹን ለማስመለስ ምን እያደረገ ነው? አዲሱ አበበ ተከታዩን ያቀርባል። የጥቆማዬ መነሻ ከዚሁ ከዋሽንግተን ዲሲ፣ በተለይም ከአንድ ታዋቂ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ነበር። ዛሬ የደወልኩልህ ለስፖርት ጉዳይ ሳይሆን ማላዌ ውስጥ በእስር ላይ ስላለው ኢትዮጵያውያን ነው ሲለኝ ስልኬን ኳስ እንደው አልቋል፣ ምን ፈለገ በሚል ጥርጣሬ እንዳነሳሁ ያወቀብኝ መስሎ ነበር። በቀጥታ ወደ ቁም ነገሩ ገባን። ማላዊ ውስጥ ታስረው የሚገኙ ኢትዮጵያውያን አሉ። መረጃ እንድትሰጥፍ የአንድ ዘመድን ስልክ እነግረሃለሁ ብሎ ቁጥሯን ሰጠኝ። ደወልኩ እና ስደተኛ ወይም ከታሳሪዎቹ አንዷ ትሆን ይህም ብዬ ነበር። ይህ ሰው የሰጠኝ ሴትዮ ግን ወይዘሮ የወዲት በላቸው ማላዊ ውስጥ ከሀያ ዓመታት በላይ እየኖሩ በስራ ምክንያት ወደዚያ እየሄዱና የሁለት ልጆች እናት ናቸው። እሺ ወይዘሮ የወዲት ኢትዮጵያውያኑን ወደ ማላዊ ያመጣቸው ምን እንደሆነ አውቀዋል? ይሄ እንደ ትራንዚት ኮሪደር ነው የሚጠቀሙበት፣ ወደ ሳውዝ አፍሪካ ለመሄድ። እሺ ሁለት መቶ ሰላሳ ሁለት ናቸው የታሰሩት፣ አንድ እስር ቤት በአንድ ጊዜ። እነዚህ ሁሉ ኬት መጥተው በግሩፕ በግሩፕ እየሆኑ አንዳንዴ ሰላሳም አርባም በኬንያ በኩል ሞያሌ ቪዛ አያስፈልግም አይደለም። በዛ በሞያሌ ያደረጉና ታንዛኒያ ይገቡና ታንዛኒያና ማላዊ ቦርደር ነው አንድ ቦርደር ነው የሚያዋስነት አንድ ድንበር ወሰን ነው። እሺ ከዛ በእግራቸው ያው ደላሎች አሉ በመሀል እሱ ናቸው እንግዲህ ይህንን የሚያመቻቹት ማላዊ ቦርደር ውስጥ ሲገቡ ኢሊጋል ኤንትሪ ተብለው ነው የተያዙት። ህገወጥ አገባብ ስለሆነ በቃ ሌላ ምርጫ ምንም ነገር የላቸውም። እንኳን ቪዛ እና ዶኪመንት እንኳን አይኖራቸውም ሲያዙ። አንዳንዶቹን አነጋግራቸው ከኦክቶበር ትዋንቲ ፎርቲን ጀምሮ የታሰሩ አሉ። ካለፈው ጥቅምት ሁለት ሺህ አስራ አራት እንደ አውሮፓ አቆጣጠር ጀምሮ የታሰሩ የታሰሩ አሉ። ፍርድ ተፈርዶባቸው ፍርዱን ጊዜ ጨርሰው ሁሉ ያልተለቀቁ አሉ። ህጋዊ ባ ለሆነ መንገድ ሀገር ውስጥ ገብታቸዋል። ነው ላይ ወንጀል የለባቸውም። ለምን ያህል ነው የሚፈረድባቸው? ብዙ ጊዜ ሲታሰሩ ስድስት ወርም የተፈረደበት አለ። እሱንም ጨርሶ እዛው ቁጭ ያለ አለ። ለአስራ አምስት ቀን በላይ ነው እንግዲህ ይሄን ጋዜጣ ላይ ወጣ። እዚህ የሀገሩ ጋዜጣ ላይ ፍረንት ፔጅ ላይ ወጥቶ ለመጀመሪያ ጊዜ ያየ ነው እሱን ነው ተነስተን ሄደን አየናቸው። በሚያሳዝን ሁኔታ ውስጥ አሉ። ምግቡ ምግብ አይደለም። መተኛው መተኛ አይባልም። አንድ ልጅ ሞተ። እንዳው ኦ መቼ ላስት ዊክ ውስጥ ሞተ። እነዛ ፍርዳቸውን ጨርሰው የእስር ጊዜያቸው አልቆ ውጡ የተባሉ ሰዎች እዛው የቀሩት መሄጃ በማጣት ነው ወይንስ ውጡ ተብሎ ፈቃዱ አልተለቀቁ አለቀቋቸውም? ፍርዳችሁን ጨርሳችኋል ብለው አለቀቋቸው የማይለቋቸው የሚሄዱበት ስለማይታወቅ እንግዲህ እኔም ችግሩ አልገባንም። እኛ አሁን የማላዊንም መንግስትም ለማነጋገርም ሆነ ምንም ብቻ ግራ የገባው እንዲህ አይነት ነገር አይተናናቅም። ወደ ሀገራቸው ወደ ኢትዮጵያ ለምን አይለኳቸው? የማላዊ ባለስልጣ ማን ነው ላኪው? ኬንያ ላይ ያለው የእኛን ማላዊን ካቨር የሚያደርገን ኤምባሲ፣ እዚህ ኤምባሲ የለም። ልቁ ጉዳት እሱ ነው። የኬንያው ኤምባሲ ምን ይላል? እኔ በኢሜል አንደኛውም ሰው ሰው እዛ ውስጥ የነበረ ነው ነበረ በኢሜል ኮንታክት አድርጌው ጉዳዩን ለሚመለከተው ክፍል አስረድቻለሁ አይነት ነገር ነው ኢሜይሉ፣ እንጂ ይሄን አድርገን በዚህ መልኩ የሚፈቱበትን መንገድ በመንግስት ደረጃ እንፈልጋለን የሚል አይደለም። ወይዘሮ የውዲት ከቤተሰብ ጋር ነው የእርሶ ቤተሰብ ወይም እርሶ ራሶ ከታሰሩበት ሩቅ ናችሁ ቅርብ ናችሁ? አስር አስር ደቂቃ አስራ አምስት ደቂቃ ድራይቭ ነው ታያቸዋላችሁ? እንደው በአካል ሰዎቹ ጉዳታቸውን ምን እንደሚመስል በወር በሳምንት ሁለቴ እስካሁን ይሄን ካወቅንበት ጊዜ ጀምሮ በግል ገንዘብ አዋጣን። እንግዲህ ይታሰብ ሁለት መቶ ሰላሳ ሰው መመገብ በጣም ከባድ ነው። ግን አሁን በሳምንት ሁለቴ እንደዛ እያረግን የምግብ እየወስጥ አንደኛ፣ ትልቁ ችግራቸው ማልኑትሪሽን ነው። ምግብ የሚባል ነገር የለም እዚህ ሀገር፣ የበቆሎ ገንፎ ነው የሚበሉት። ለነሱ የበቆሎ ገንፎ ያለምንም አብሮ ማባያ ሳይኖረው ደረቅ የበቆሎ ገንፎ እንደባይ ነፍስ ማቆሚያ፣ እንዳይሞቱባቸው በችጋር እሱን ብቻ ይሰጧቸዋል። እዛ ቆመን ሲሰጧቸው አይተናል። በተቻለም መጠን እሁድ በተለይ ረፍት ላይ ስለሆኑ ብዙ ሰራተኞች፣ ባለፈው እሁድ ብዙ ሆነን ሄደን ነበረ። ኢትዮጵያውያን ብዙ ናቸው። ማላዊ በተለይ ሊሎንግዌ አካባቢ ብዙ በጣም አይደለንም፣ ወደ ሀምሳ ስልሳ እንሆናለን። ፕሮፌሽናሎች፣ ዶክተሮች ምናምን ሁሉ አሉ። ዶክተሮቹም ሄደው አብረውን ሄደው ነበር። ያው ሰፖርት ለመደራረግ ሁላችንም ወሬውን በቴክስትም በምንም አሳውቀናቸው ብዙዎቹ እሁድ ዕለት መጥተው ነበረ። ይሄን የሞተውንም ልጅ ለመቅበር ሙከራ እያደረግን ነው። አሁን ማንነቱን አይዴንቲፋይ የሚያደረግ ሰው ካልመጣ በስተቀር ከሞርቹዋሪ ሬሳውን አንሰጥም አሉ። የሚገርም ነው። አንድ የአክስቱ ልጅ ነው ምናምን አብሮት የታሰራ አለ እሱ አሁን እንደምንም ብሎ የሜዲሰን ሳንፍሮንቲ ሰዎች አሉ፣ ሐኪሞች ልጁ ሲታመም በፊትም የወሰዱት ልጁን ሆስፒታል የወሰዱት። አሁን እዛ ያሉት ሰዎች እየሞከሩ ነው፣ ይሄንን የእሱን ያክስቱን ልጅ ወስደው ቦዲውን አይዴንቲፋይ እንዲያደርግ። ወንድም ሳውዝ አፍሪካ አለው፣ ኦሬዲ አርድተዋቸዋል። አገራቸው እዛ ሆሳና ምቾት በማጣት ነው የሞተው ነው ያሉኝ። ይሄ የሞተው ኢትዮጵያዊ፣ በቃ ሁሉም ነገር ተጓደለባቸው። ምንም እኔ እነዚህም መትረፋቸው አሁን በድ ቅድሜ ጠና ጠና ያሉ ሰዎች አሉ ምልህ ከአርባ በላይ የሆኑ አምሳ ውስጥ የሆኑ ሰዎች አሉ። ለእነሱ ያ ቦታ በጣም አመቺ ስላልሆነ ቬሪሱን እነዚህም ሰዎች አንድ ነገር መሆን ይችላሉ። ወይዘሮ የወዲት በላቸውን ለጊዜያቸው አመሰግናለሁ። በነገራችን ላይ ዛሬ ደውዬ ሳናገራቸው እስር ቤት ሄደው ምግብና ልብስ ሲያድሉ ነው ያነጋገሩኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለም። የዚያ አካባቢ ጉዳይ ናይሮቢ ውስጥ ባለው የኢትዮጵያ ኤምባሲ በኩል ስለሚስተናገድ፣ ወይዘሮ የውዲት በኢሜይል አገኘኋቸው ወዳሏቸው ሰው ደወልኩና፣ አቶ አንዳርጉ ብርሃን አገኘሁ። ሁለተኛ ተቀዳሚ ጸሐፊ ናቸው። ነገሩን ያውቃሉ። እየተደረገ ያለውንም ጥረት እንዲህ ሲሉ ይጀምራሉ። ለውጭ ጉዳይ ደብዳቤ ጽፈን ያለውን ሁኔታ ታውቀናል። ከማላዊ ውጭ ጉዳይ ሚኒስተር ደብዳቤ መጣለን። ከዛ ለውጭ ጉዳይ ጽፈናል። ኦልሬዲ አሁን እነሱን ፕሮሰስ እያደረጉ እንትን፣ ባለን መረጃ መሰረት፣ ምክንያቱም የኢሚግሬሽን ሰውም ያስፈልጋል የውጭ ጉዳይ ሰውም ያስፈልጋል። ያው እስክሪን ለማድረግ ታውቀዋለህ፣ አሰራር ብዙ እንትን ነገር አለ። ኦልሬዲ ያው ስራ ውስጥ ገብቷል፣ እነሱ ስራ ውስጥ ገብተዋል። መቼ ነው ይሄ የሆነው? አቶ አንዳርጉ ምን ስንት ቀን ሆነው? ይሄ አሁን የነገሩን ለቅርብ ጊዜ ነው የነገሩን። ግን ምንድነው እንደምታውቀው ፎርማል መሆን አለበት በመንግስት ምክንያቱም እኛ ፎርማል የሆነ ደብዳቤ ካልመጣ ከሚመለከተው ከአንድ ሶቨርን የሆነ ሀገር ዝም ብሎ ሰው አንድ ሰው ተነስቶ እንደዚህ አለ ቢለን እንደ መረጃ እንይዘዋለን እንደ መነሻ ግን ሊወሰድ አይችልም በሚል አሁን እዚህ ቅርብ ጊዜ ባለፈው ሳምንት አካባቢ ነው ከውጭ ጉዳይ ፎርማል ሌተር ወደ ሶስት መቶ ሰዎች አሉ ብለው የላኩልን ከየትኛው ከዚህ ከማላዊ ከማላዊ ውጭ ጉዳይ ሚኒስተር በዛ መሰረት ወደ አዲስ አበባ ላክል አሁን እኛም ትናንትም ደውለን ነበረ። ማስፈቀድ ኢሚግሬሽን መፍቀድ አለበት የሰዎች ስም ምክንያቱ ልሴ ፓሴ በዛ ቁጥር ስለሚወጣ ማለት ነው። ያሉበት ሁኔታ በጣም አስቀያሚ መሆኑን እሰማለሁ። የዛ የሊሊንግዌን ወይም ዛ አካባቢ የሚኖሩ ኢትዮጵያውያን በፈረቃ ምግብ ምናምን ያመላለሱላቸዋል። ይህን የመሳሰል ሌላው ቀርቶ የፍርድ ጊዜያቸውን ጨርሰው ያልወጡ ሁሉ አሉና፣ እንደው እንደ በቅርብ ተገኝታችሁ በአካል አቶ አንዳርጉ ልትረዱ እንደው ለስሜታቸውን ለመጠበቅ የሚደረግ ነገር ይኖር ይሆን? ትክክል አሁን እንዳልከው እንደሚያዲሱ ይሄ ብዙ ስራዎች ታንዛኒያ ንደ ሰርተናል። እውነት ነው እንደ ፐርሰናል እንደ ሶሶ ፊል አደርጋለሁ። ግን ምንድን ነው እኛ ደግሞ ያው ከላይ ግሪን ላይት ካልተሰጠ ከትል ስራ ካልተባልላይ ካልተፈቀደ አይደል እንዲ ይሄ ብሎ አንድ ሰው ብቻ ተነስቶ የሚሰራው አይደል። አሁንም ምንድን ነው ይሄ ነገር እነሱ የሚሰማቸው ሴንስ እንደሚያደርጉት አድርገን ነው ደብዳቤው የዛ የመጣው ደብዳቤውን፣ በጣም ስትሮንግ ሌተር ነው እንደዛ አድርገናት። ሜቢ አሁን እቺ የዲያስፖራዋ ቀን ምናምን ስለነበረች ሁሉም ሁሉም ቢሮ ወጥቶ ላይታች እያለ እንደምታውቀው ትልቅ ፕሮግራም ነበር፣ ሀገር ቤት። እሱም ይሆናል እንትን ላለው፣ ግን አሁን እኛም እየተከታተልን ያለ ነው። ወዲያውኑ እንትኑ ሲመጣ፣ ፍቃዱ ሲመጣ አፍ እናደርጋለን። ፍቃድ ኬት ነው የሚመጣው? የኢትዮጵያ ኢሚግሬሽን ነው ይሄንን የሚፈቅደው። በነገሩ ላይ ውጭ ጉዳይ ሚኒስትር፣ ውጭ ጉዳይ ሚኒስትር ለኢሚግሬሽን ያሳውቃል ወይስ ራሱ ውጭ ጉዳይ ሚኒስትር ጋር ይነጋገራሉ? ሁለቱ ሁለቱ ይነጋገሩና በሁለቱ ነው የሚፈቅዱት። ውጭ ጉዳይ ኦልሬዲ ከሆነ ካለ ኢሚግሬሽን ጋር ተነጋግረዋል ማለት ነው። ሌላ ግን አቶ አንዳርጎ ወደ አገር እንዲመለሱ ከስር እንዲፈቱ ከምታደረጉት ጥረ በተጨማሪ በጤናቸው ረገድ ያለውን ሁኔታ እንደው የምትተባበቡበት መንገድ አለ? ኤምባሲው ምናልባት ሐኪም በማፈላለግ እስከሚወጡና እስከሚመለሱ ማለት ነው። ዝም ብሎ የታሰሩ ሰዎች ካሉ ለምን ታሰሩ፣ ለምን ወደ ፍርድ ቤት አትወስዷቸውም? እያልን ወደ ፍርድ ቤት እንዲሄዱና የፍርድ ቤት ውሳኔ እንዲያገኙ እናደርጋለን። በዛ መሰረት ወደ ሀገር ቤት ዲፖወርት እንዲያደርጓቸው እናደርጋለን። የጠይነቱ ጉዳይ እንግዲህ አንድ አንድ ሶቨርን የሆነ ሀገር ካሰረ ስለ ጠይነትህ ያ ያለው ሀገር ሁሉ ነገርም ያደርጋል ተብሎ ይገመታል። በዚህ በኩል የማላዊ መንግስት ማለት ደግሞ እኛ ግፊት ማለት አሁን ለምሳሌ ናይሮቢ አካባቢ ያሉት የታመሙ ካሉ ኮማንዶሮች ሄን አለው ዝም ብለው ይሄ ሰው ሀገር ሂልና አሳክም አትልም እኔ ያሳክማለሁም አትልም ምክንያቱም ኦልሬዲ በህግ የተያዘ ሰው ነው። ይሄ ክሮስ ቦርደር ባይዘው እዚህ ሀገር እኮ ስድስት ወር ያሳስራል። ከዛ ደግሞ ገንዘብ ካለን ገንዘብ ከፍለህ ትወጣለህ። ስለዚህ አሁን ምንድን ነው የታመመ ሰው ካለ ወደ ህክምና እንዲወስዱት የሚመለከታቸው ጋር እንነጋገራለን። ትልቁ ነገር መፍትሄ ያለው አገሪት የሚ የሚሰራው ስራ ነው። የአዌርነስ ስራ እየተሰራ ነው ያለው። እንዲያውም አሁን በጣም ቀንሷል። አሁን አቶ አንዳርጉ በረህን አመሰግናለሁ። ይህ ጉዳይ ብዙ መስሪያ ቤቶችንና ድርጅቶችን ይመለከታል እና ማላዊ ከሚገኘው ከድንበር የለሽ ሐኪሞች ዶክተር ስዊዳት ቦርደርስ እያነጋግርኋቸዋሉ ነገሩ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲርን እና ዓለም አቀፉን ስደተኞች ድርጅት አይኦኤምንም ስለሚመለከት ከዚያ አካተን እነዚህን ሁሉ ይዘን ሰሞኑን እናቀርባለን።